መጪው ሁኔታ በትክክል ወዴት እንደሚያመራ አይታወቅም እንጂ የትችቱ ናዳ እየወረደ መንደርተኛውም እየተቃወመ በቱርክና በአውሮፓ አንድነት ማኅበረሰብ መካከል በጋራ የተደረሰበት ስምምነትና ውል ትላንት ከሞላ ጎደል ሥራ ላይ ውለዋል። ከግሪክ ወደ ቱርክ ከቱርክ ደግሞ የታደሉት የሶሪያ ስደተኞች በአውሮፕላን ጀርመን አገር ትላንት ገብተዋል። የተቀሩት የፓኪስታንና የአፍጋኒስታን የሞሮኮ ስደተኞች ወደ 130 የሚጠጉ ሰዎች ከግሪክ በሄሊኮፕተር ታጅበው በመርከብ ወደ ቱርክ ጋዜጠኞች እንዳሉት ተሸኝተዋል። የውሃ ባህሩ ድንበር ሆኖ የሚለያቸው ቱርክና ግሪክ ትይዩ ናቸው። የቱርክ የወደብ ከተማ ዲኪሊ ጋዜጠኞች ደርሰው ስደተኞቹን እንዳያነጋግሩ ተከልክለው በደንብ እነሱ እንዳሉት ታጥረዋል። ወኪሎቻችን በቦታው ተገኝተው እንዳሉት ካሜራቸውን ኮረብታ ላይ ጠምደው፣ ስደተኞቹና ፖሊሶች ምን እንደሚያደርጉ እንቅስቃሴውን እነሱ መቅረጽ ጀምረዋል። የቱርክ ፖሊስ ስደተኛውን ይቀበላል፣ አሻራውንም ይመዘግባል። ወደ ተዘጋጀውም ጊዜያዊ ድንኳን ወጣቶቹን ይመራል። በትይዩ በሚገኘው ሌስቦስ ደሴት በግሪኮች በኩል ያለ ግጭት ጋዜጠኞች እንደተከታተሉት ስደተኞቹ እየተመዘገቡ መርከብ ላይ መሳፈሩን በጠዋት እንደጀመሩ ቀጥለውበታል ጠቅላላ ሂደቱ አላንዳችሁ ካታና ግርግር መርክ ባለው ሁኔታ በሰላም ወይዘሮ ኤፋ ሞንኩር የፍሮንቴክስ ድርጅት ቃል አቀባይ ረጋ ብሎ ስለ ሁኔታው አስረድተዋል። ቀጥለውም እዛው ላይ ማንም ሰው ያቀረበው የስደተኛ ማመልከቻው ተጠንቶና ተመርምሮ በቂ አይደለም ተብሎ ውሳኔ ሳይሰጥበት ወደ ቱርክ አገር ፈጽሞ እንዲመለስ አይደረግም ብለው ቃላቸውን ለዶቼ ቬለ ሰጥተዋል። ይህም ማለት ባጭሩ የእያንዳንዱ ሰው ማመልከቻ እንዲመረመርና እንዲጠና ይደረጋል። ከዛ በኋላ ውሳኔ ተሰጥቶበት ወደ መጡበት በቂ ምክንያት የሌላቸው ከሆኑ እንዲመለሱም ይደረጋል። በዚህ መንገድ አውሮፓ መግባት የማይፈቀድላቸው ወደ ሁለት መቶ የሚጠጉ ስደተኞች ወደ ቱርክ አገር በውሉ መሠረት እንዲመለሱ ትላንት ተደርገዋል። ተመልሰውም ስደተኞቹ በቱርክ አገር ምን ይሁኑ የትስ በመጨረሻ ይድረሱ ለሚለው ጥያቄ እስካሁን ድረስ የተሰማው መልስ በግልጽ ምን እንደሆነ ባይታወቅም ወደ ትውልድ አገራቸው ይላካሉ የሚል ነው። አንዳንድ መንግስታት እንደ ፓኪስታን ያሉ ስደተኞቻቸው ከወዲሁ አንቀበልም ብለዋል። ሌሎቹም ይህን ሐሳብ ተከትለው ተመሳሳይ ውሳኔ የማይደርሱበት ምክንያት የለም። ቱርክ አገርም ደርሰው ፍርድ ቤት ብልሃተኞቹ ዳኞች ጉዳያቸውን እንዲያዩ አቤት ሊሉም መልሱ አይታወቅም እንጂ ይችላሉ። አሁን የደረሰን ዜና ደግሞ እንደሚያረጋግጠው ከሆነ ግሪክ የደረሱ ስደተኞች ወደ ቱርክ ላለመመለስ እዚያው ግሪክ አገር የጥገኝነት ማመልከቻቸውን አስገብተዋል። በዚህም ዘዴ ወደ ቱርክ ከመባረር ለተወሰኑ ቀናት አምልጠዋል። የስደተኞች ችግር ተጀመረ እንጂ ገና አለየለትም። ይልማ ኃይለ ሚካኤል ዶቼ ቬለ ራዲዮ ጣቢያ ከበርሊን ከተማ